በጣም አመሰግናለሁ ዶክተር ስለሺ በቀለ የኢትዮጵያ የውሃና መስኖና ኤነርጂ ሚኒስትር። እንግዲህ ትናንት የኢትዮጵያው መሪ ጠቅላይ ሚኒስትር አብይ አህመድ እንዲሁም የግብጽና የሱዳን አቻዎቻቸው የተገኙበት በሲሪል ራማፖዛ በወቅቱ የአፍሪካ ሕብረት ሊቀመንበር መሪነት የተካሄደ ስብሰባ ነበረ። የውሃ ሙሊትን በተመለከተ በተለይ የተደረሰበት ውሳኔ አስመልክተው ከግብጽና ከካርቱም እየተሰሙ ያሉ አስተያየቶች አሉ። ምንድን ነው በትክክል በዛ ጉዳይ ጉዳይ የተደረሰው በዚህ ጉዳይ ላይ ውሳኔ የሚባል ነገር የለውም። ዌይ ፎርዋርድ ነው የተቀመጠው በቀጣይ መሆን ያለበት የአፍሪካ ቢሮ አባላት የሆኑት የደቡብ አፍሪካው ፕሬዚዳንት፣ የኬንያው ፕሬዚዳንት፣ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት እና የማሊ ፕሬዚዳንት፣ ግብጽም የዛ ቢሮ አባለች። ነገር ግን በዚህ ጉዳይ በአዳሴ ጉዳይ ያው ከሶስቱ አንዱ ተደራዳሪ ሀገር ስለሆነች የሁለቱ ፕራይም ሚኒስትሮች እና የግብፁ ፕሬዚዳንት ባሉበት እንዲሁም የአፍሪካ ዩኒየን ሊቀመንበር ባሉበት ስለ ህዳሴ ግድብ የድርድር ደረጃ ሀገራቱ በመሪዎቻቸው በኩል የደረሰበትን ሁኔታ ገልጸዋል። ይሄ ቢሮ የሚያየው የዚህን የህዳሴ ግድብ ጉዳይ የአፍሪካ ችግር ነው። የአፍሪካን ችግር በአፍሪካ መፍትሄ ለመፈለግ ባለው እቅድ መሰረት በአጠቃላይ አፍሪካ ውስጥ ለሚፈጠሩ ችግሮች አፍሪካውያኖች የአፍሪካ መሪዎች መፍታት ይችላሉ ከሚለው መርህ ተነስቶ ነው ስብሰባ የተካሄደው በዚህም እንግዲህ መግለጫዎቹ ከተሰጡ በኋላ የወደፊት አካሄዱን በተመለከተ አገሮቹ እነኚህ የቢሮ አባላት የሆኑት ቴክኒካል ድጋፍ እንዲያደርጉና አሁን ያለው ተደራዳሪዎች ቡድንና ታዛቢዎች ላይ ተጨማሪ ቴክኒካል ታዛቢዎች ጨምረውበት ጉዳዩ በሁለት ሳምንት ውስጥ ድርድሩ እንዲጠናቀቅና ውጤት ላይ እንድንደርስ የሚል ነው የተቀመጠው ሀሳብ እንግዲህ የወይ ፎርዋርድ አመላካች ነው። እኛም በበኩላችን ያው ግድቡ ግንባታ አድርገናል። አሁን የውሃ ለመያዝ የማጠናቀቂያ ስራዎች እየሰራን ነው። አንድ ሁለት ሳምንት የሚፈጁ ኢትዮጵያ መሙላት ከመጀመሯ በፊት ይሄ የድርድሩ ሁኔታ መልክ እንዲይዝና እንዲቋጭ የሚል ኮንክሉዥን ነው ያደረጉት። የሶሻል ሚዲያ ኔ ማንድ ሁለት ናቸ ያለው ወደ ተለያየ አቅጣጫ ይህን ነገር እየተሳበ ሁሉም በሚመስለው መንገድ እየተረጎመ ነው ጉዳዩ ያለው እንጂ ይሄው ነው ያለው። ዶክተር ስለሺ ከግብፅና ከሱዳን ወገን ተሰጡ የተባሉ አስተያየቶችን መነሻ ያደረጉ ዘገባዎች ናቸው የወጡት። ሦስቱም ሀገሮች በተመሳሳይ አረዳድ አይደለም የወጡት ከስብሰባው። አይ ተመሳሳይ አረዳድ ነው። እንግዲህ ሁሉም ወደ ተለያየ አቅጣጫ በመሪዎች ደረጃ የተነገረ አልሰማሁም። በዚህ በሁለት ሳምንት ውስጥ ይህንን ድርድር አካሂዳችሁ፣ ቴክኒካል መፍትሄው እና የህግ ማዕቀፉን አጠናቃችሁ፣ ከሳምንት በኋላ አማካይ ሁኔታዊውን ይገመገማል ከሁለት ሳምንት በኋላ ደግሞ ቢሮ ልክ እንደ ትናንት ሁሉ ተሰብስቦ ውጤቱን ይገመግማል። ሆፕፉሊ በዛ ጊዜ ፊርማውን ፈርመን ሁላችንም አብረን ሴሌብሬት እናደርጋለን የሚለው የወጣው እንጂ ከሙሊትና ሙሊት መከልከል፣ መዝጋት እንደዚህ አይነት አግሬሲቭ ዳይሬክሽን የወሰደ ነገር አይደለም። ስለዚህ ኢትዮጵያ በሚቀጥሉት ሁለት ሳምንታት ከስምምነት ቢደረስም ባይደረስም በተያዘው ቅድ መሰረት ሙሊቱን ትጀምራለች። ሙሊት እኮ የስምምነት አልቲሜተም አይደለም። ሙሊት ራሱን ሂደት ይዞ የግድቡ ግንባታ የተወሰነ ደረጃ ሲደርስ፣ የውሃው መጠን ሲበዛ ከጀርባ የሚጠራቀም ውሃ ነው። ምንም ልታደርገው አትችልም። ግድቡ እኮ ከፍተኛ ደረጃ ደርሷል እና ጉዳዩን ትንሽ ጠለቅ ብሎ ሰው ማሰብ ከቻለ ሙሊት እና ፊርማ ማስፈረም የተለያዩ ነገሮች ናቸው። አልቲሜትም ደግሞ ዋንም በሌላ ሉዓላዊ ሀገር ላይ አይሰጥም። አንዱ ይልቅ ያስገነዘቡት የደቡብ አፍሪካው ፕሬዚዳንት ይህንን ነገር በሚዲያም በሚሰጡ መግለጫዎችም እስካሌት ማድረግ አያስፈልግም፣ የልማት ስራ ነው። ማባባስ አያስፈልግም፣ ማባባስ፣ ማካረር፣ ማባባስ አያስፈልግም ነው አያስፈልግም። ስለዚህ ይህንን በጥንቃቄ እንዲያዝ እንደ ፓርትነርስ እንድትሰሩ ነው። የተደረሰው ማጠቃለያ ምንጣሩን ጨምሮ ለሙሊቱ የሚያስፈልጉ ቅድመ ዝግጅቶች እየተካሄዱ ነው። ዶክተር ስለሺ ምን ላይ ይገኛል? ሙሊቱን በተመለከተ ግድቡ ስራ በኩል መፋጠን እንጂ ምንም የተጓተተ ምንም ነገር የለም። ምንጣሮው ከዚህ በፊት ለመጀመሪያው አመት ውሃ መያዝያ የሚበቃ ያህል ተመንጥሯል እና እሱን በድጋሚ የበቀሉ ነገሮች ካሉ እነሱን ማጥራት ነው ብዙ ችግር የለውም። ግድቡም ያው ውሃ መያዝ የሚያስችልበት ደረጃ ላይ ተሰርቶ ደርሷል። ስለዚህ ቀሪ ስራዎችን በመስራት እዛ ደረጃ እንደርሳለን ማለት ነው። ዶክተር ስለሺ በቀለ የኢትዮጵያ ውሃ መስኖና ኤሌክትሪሲቲ ሚኒስትር፣ በጣም አመሰግናለሁ ስለ ጊዜዎት። እኔም አመሰግናለሁ። ደህና ዋል። አመሰግናለሁ። ደህና ዋል።